ጉግስ ጨዋታ ምንድን ነው? ጉግስ የሚባለው ጨዋታ በፈረስ ተቀምጦ በዘንግ መዋጋትና በጋሻ መመከት ነው። በጣም አደገኛ ጨዋታ ነው። — አዎ አደገኛ ነው። አደገኛ የሆነበት ምክንያት እንዴት ነው? ምክንያቱ ጨዋታው አንዳንድ ጊዜ በዘንግ መዋጋት ስላለበት ነው። ይህማ ጦርነት ይመስላል። ለመሆኑ ተጫዋቾቹ ሊጐዱ ይችላሉ። መጐዳት ብቻ ሳይሆን መሞትም ይችላሉ። አንድ ሰው በጨዋታው ውስጥ ሕይወቱ ቢያልፍ ነፍሰ ገዳዩ በፍርድ ቤት ይከሰሳል። አውቆ ካልገደለው በቀር በፍርድ ቤት አይከሰስም። አንዳንድ ጨዋታዎች፣ ለምሳሌ እንደ ቦክስ ያለ በጣም አደገኛ በመሆኑ በአሜሪካ ውስጥ በሕግ እንዲከለከል ታስቧል። ጉግስም እንደዚሁ ምናልባት ወደፊት በኢትዮጵያ ውስጥ የሚከለከል ይመስልዎታል? በአሁኑ ጊዜ የጉስት ተወዳጅነት እየተቀነሰ ሄዷል። እንዲያውም በጊዜ ብዛት ፈጽሞ ይቀር ይሆናል። ጠመኔ ወርውሮ ከክፍል ወጣ። መወርወር። ምክር ለማግኘት ወደ አስተማሪዬ እሄዳለሁ። ውሻው እንዲጫወት ተለቀቀ። መልቀቅ መለቀቅ። ማጨስ እዚህ ክልክል ነው። የኢትዮጵያን ባህል ለማወቅ ብዙ ጊዜ ይፈጃል። ዮሐንስ የአሜሪካ ተወላጅ ነው። መወለድ አቶ ዮሐንስ ፈረስ ግልቢያ ያውቃል። መጋለብ ስዊዘርላንድ ጉማሬ ጣና ባህር ውስጥ ይገኛል።